በዚህው ጴጥሮስ ምንድን ነው የሚለን? ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋለ። አንዳንድ ጊዜ ኑሯችንን መኖር የማያስችለን ይህ ነው። ነገር ግን ይሄንን ታዲያ እንዴት ነው ማምጣት የምንችለው? እንዴት አድርገን ነው ይሄንን ንጹህ የሆነ ልብ፣ ንጹህ የሆነ ነፍስ ሊኖረን የምንችለው? እንዴት አድርገን ነው ፍቅራችን ትኩስ እንዲሆን ማድረግ የምንችለው ለኤፌሶ ቤተክርስቲያን የተነገረ ቃል አለ። የቀደመ ፍቅር ሽንት ተሻለ ይበጣል። ያም የቀደመ ፍቅራችንን ሕያው የምናደርገው ቤት ሆነ ነው። በውስጣችን እግዚአብሔር ያስቀምጠው የማይጠፋውን ዘር በሚገባ በመመልከት ያም ዘር ማን የእግዚአብሔር ቃል ነው። በዚህ ዓለም ላይ የማይለወጥ ነገር የለም። ሁሉ ነገር ያረጃ፣ ሁሉ ነገር ይለወጣል። የማይለወጠው ማን ነው? የእግዚአብሔር ቃል ነው። ተመልከቱ ምን እንደሚል ዳግመኛ የተወለዳችሁ ቁጥር 23 ላይ ተመልከቱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል የማይለወጥ ነገር ነገሩ ጠውት ሌላ ሁ ራሳችሁን ተመልከቱ የባሪያ አስር ዓመት እንዴት ነበራችሁ? ባሪ እንዴት ናቸው? በኑሯችን በህይወታችን የማይለወጥ ነገር የለም፣ የማይቀየር ነገር የለም። ነገር ግን ውስጣችን እግዚአብሔር ያስቀመጠው አንድ የከበረ ነገር አለ፣ የማይለወጥ እኛንም ለዘላለም እንድንኖር የሚያደርገው እርሱማ የእግዚአብሔር ቃል። ስለዚህ ወገባችንን

ለህይወታችን መንበሪያ አድርገን የያዘ። እርግጠኛ ነኝ ብዙዎቻችሁ ብዙ ዕቃ ገዝታችኋል፣ እና የመጀመሪያ ጊዜ ኦፕሬት ከማድረጋችሁ በፊት የምትመለከቱት የምታዩት ምኑ ነው? እቃሁ ማኗዋሉ ነው የምታዩት። ይህ የህይወታችን ማኗዋሉ ነው። ለማንኛውም ድርጊታችን ልንመለከተው የሚገባን ነገር ቢኖር የእግዚአብሔርን ቃሉ የእግዚአብሔርን ቃሉ ማየት ያለብን። ለማንኛውም ድርጊቴ የቱንም ያህል ስሜት ቢኖረኝ የቱንም ያህል እርግጠኛ በሆነበት የእግዚአብሔር ቃል አይሆንም ቃል አይሆንም። የእግዚአብሔርን ቃል ትቼ ተጋፍቸው የሚሄድ ከሆነ ወገቤ እየተፈታ ነው ወገቤ እየተፈታ ነው፣ ተስፋይን እየጣሉ ስለዚህ፣ የመጀመሪያው ነገር የልባችንን ወገብ በመታጠቅ ነው አንደኛው ሁለተኛው በመጠን በመኖር ነው። የተያያዙ ነገሮች ናቸው። በእግዚአብሔር ፊት እውነተኛ ስንሆን፣ የእግዚአብሔር ቃል በውስጣችን ሲኖር የሚቀጥለው እርምጃችን ህይወታችንን በመጠን መኖር እንጀምራል። በመጠን መኖር ብዙ ጊዜ የሰማነው ቃል ነው። ነገር ግን በብዙዎቻችን ህይወት ተግባራዊ አይደለም። ለዚህ ነው ባለ አብዛኛዎቻችን ምኖር የምንፈልገው የሌላውን ሰው ኑሮ ነው። እዚህ ነው ዓለም ይህንን ስለሚያውቅ ነው በብዙ ቢሊዮን የሚቆጠር ገንዘብ ለምን ቢሊየን ትሪሊየን ማለት ይችላለሁ ለምን እንደሚወጣ ታውቃላችሁ? ለእቃ ሳይሆን ለማሻሻጫው ነው። ትንሽ እቃ ሰርቶ አብዛኛው አብዛኛው ማኔጅመንት አብዛኛው ካምፓኒ በአመራር ደረጃ ያላችሁ ታውቁታል። አብዛኛው ገንዘብ የሚሄደው ለምንድን ነው? ለማሻሻል እና ያ አድቨርታይዝመንት ያ ማሻሻጫ ምን እንደሚለን ንገራችሁ። ይሄን እቃ ካልገዛ የጎደለህ ነገር አለ ነው የሚለን። ይሄ እውነቱን ስንነጋገር አይታችሁ ከሆነ ይሄ እቃ ካልገዛው ነው ምንለ። ልክ እነርሱ የነገሩን ነው እኛም ምንናገረው ለራሳችን፣ መጀመሪያ ለራሳችን ነው ምንነው ወይኔ ይሄንን ነገር አልገዛውም። የዚህ ዘመን ሞዴል መኪና አልገዛውም። ምንዳው መኪና እኮ የስንት ዘመን ሞዴል ነው? ስለዚህ ይሄንን ካላገኘው እኔ የሆነ ነገር ብሎብኛል ጎሎብኛል። ይሄን ጫማ ካላገኘ ወይም ይሄን ቦርሳ ካላገኘው እህቶች የቅርት አደርጉ ወንዶችው ይሄንን አይነት ምንድን ነው ኮምፒውተር ወቅት ወይም ጋጀት ወቅት የፈለጋችሁትን ይሄን ነገር ካላገኘ የጎደለብን ነገር አለ የሆነ የጎደለብን ነገር እንዳለ ሌላ ኢሜጅ፣ ሌላ መልክ፣ ሌላ ውበት ነው ብሮድካስት የሚያደርጉን። በዚህ ምክንያት ብዙዎቻችን ህይወታችን፣ ኑሯችንን የምንኖረው የሌላውን ሰው ህይወት ነው። የሌላውን ሰው ህይወት ነው። የእግዚአብሔር ቃል የሚለንን ተመልከት ምን እንደሚለ። በመጠን ኑሩ። ጴጥሮስ የሚለን ይሄ ነው። ቅድም ያነበብኩላችሁ ክፍል ላይ እንደገና ለመልሳችሁና፣ ስለዚህ የልቦናችሁን ወገብ ታጥቃችሁና፣ በመጠን ኖራችሁ፣ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። በመጠን በመጠን መኖር ማለት ቀሪ ህይወት ነው። ከዚህ በፊት ነግሬያችሁ ከሆነ ብዙ ጊዜ መቼ ነው አባቶቻችን እናቶቻችን የሚናገሯቸው ቃላቶች በሕይወት ትምህርት ቤት ውስጥ የሚማሩት ነገር ስለሆነ እጅግ በጣም የሚገርም ትልቅ የነገረ መለኮት ሚስጥር ያለው የፊደልን እጅና እግር የማያውቁ ናቸው ብለን ንቀን ዝም ብለን የምናልፋቸው አይደለም። ሕይወት ያስተማራቸው ናቸው እና አንዳንዴ የምን ይሉናል፣ ኑሮን እንዳደረጉት ነው እንደዚህ ይሰምታቸው አታውቁ? ኑሮ እንዳደረጉት ነው ማለትም ማለት ነው። ኑሯችንን የጎደለ ነገር እንዳንለው አድርገን የምናስብ ከሆነ ሁልጊዜ የሚጎደለን ነገር አለ። በኑሯችን የማንረካ ከሆነ በሕይወታችን የማንረካ ከሆነ ሁልጊዜ የጎደለን ነገር ያንን ለማግኘት ነው እንዴት አድርገን ነው በመጠን የምንኖረው? ወደ ቀደሙ ወደ ዋና ሐሳብ ወስዳችኋል። የማይጠፋው ዘር በልባችን እንዲቀመጥ ካደረግ ቀሊል ሕይወትን መኖር እንችላል። ዛሬ ልትመልሱልኝ ያንጠይቃችሁ የሆነ ጎደላችሁ ነገር እንዳላችሁ ሁሉ ጊዜ ቅር የሚላችሁ ሰዎች አላችሁ? አትመልሱልኝ፣ አሁን በሰው ፊት እንትነግሩ የሆነ ሁሉ ጊዜ የቱንም ያህል ጥረት አድርጋችሁ አንድ ነገር ላይ ብትደርሱ የሆነ የሚጎድላችሁ ሰዎች አላቸው። እንግዲህ ያው ውስጥ ችግሩ ውጫዊ ነገር አይደለም፣ ሌላ የጎደላችሁ ነገር ስላለ አይደለም። ሌላ ቆይ ሌላ ነገር ለማምጣት አትጣሉ። ጉዳዩ መንፈሳዊ ነገር ነው። መንፈሳዊ ነገር ነው። ስለዚህ ማየት የሚገባን ውስጣችንን ነው እንጂ ውጭውን አይደለም። ማየት የሚገባን ሌላውን አይደለም ራሳችንን ነው ማየት የሚገባል። በመጠን ኑሮ፣ በመጠን እንዴት አድርገን ነው የምንኖር? ተሰሎኒቄ ምዕራፍ አምስት ቁጥር ስምንት ላይ ነው ይላል፣ እኛ ግን ከቀን ስለሆን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኖር። በመጠን እንድንኖር የሚያገር ምንድን ነው? የእምነት ኑሮ ስንኖር ኑሮ ሁሉ እምነትን ይጠይቃል። ይሄ ነው ኑሮ ሁሉ እምነትን ይጠይቃል። ሀይዌይ ላይ ስትነግሩ፣ ወደ ስራም ስትገቡ፣ ከስራም ስትወጡ፣ ትዳር ስትጀምሩ፣ ልጅ ስትሆኑ፣ እያንዳንዱ የህይወት እርምጃ እምነትን ይጠይቃል። ልባችንን ለሌላ ሰው ህይወት፣ ሌላን ሰው ወደ ህይወታችን ለማስገባት ሌላን ሰው ለማፍቀርም ይሁን ለመፈቀር እምነትን ይጠይቃል። በትዳራችሁ እምነት ከሌላችሁ ኑሮ ከባድ ነው። በስራችሁ መካከል እምነት ከሌላችሁ ኑሮ ከባድ ነው። ለዚህ ነው አውሮስ ምን እንደሚለን ተመልከቱ። እኛ ግን ከቀን ስለሆነ ማለት ከሌሊት ስራ አይደለም የጨለማ ስላይደለን እኛ ግን ከቀን ስለሆን፣ የእምነትንና የፍቅርን ጥሩን ጥሩን። ማለት ምንድን ነው? ሄልሜት ማለት አለ። ጥሩን ማለት ያ ይሄ ብረት ለበሱ ማለት ጭንቅላትን ማለት። እምነት ምን ነው? ሀሳባችን እንዳይባዝን እንዳይታወቅ፣ በአንድ ቤት ሆነን የደባልነትን ኑሮ እንዳንኖር፣ እምነት መታመንን፣ እምነት እፎይ ማለትን፣ እምነት መካተን የሚያሳየ እምነት አእምሮን ይጠብቃል ከመባከል ያድና ፍቅርስ ልክ እነዚሁ ነው ጥሩ ነው የተባለው እዚህ ቦታ ላይ ፍቅር ነው አእምሮን ይከላከላል ከምን ከምሬት ከምን ከጪ ከምን ከብስጭት ለምን ፍቅር ሁሉን ይተዋል ፍቅር ይቅርታ ያደርጋል ፍቅር ሁሉን ይቀበላል ሁሉን ይወዳል ሁሉን ያስተናግዳል ፍቅር ስለ ፍቅር ይጎዳል አይቶ ያልፋል፣ ይታገሳል። አንደኛ ቆሮንቶስ ምዕራፍ 13 ላይ እንደምታየው በመጠን መኖር የምንጀምረው በዚያን ጊዜ እምነት ሲኖረን ፍቅር ሲኖረን የመዳም ተስፋ ሲኖረን በመጠን መኖር እንችላለን። ይሄ ተስፋችንን ጠብቀን እንድንጓዝ የሚያደርገን። በመጠን መኖር ስላልቻሉ ያላቸውን ተስፋ ጥለው ሌላ ነገር ለማግኘት ሲፈልጉ ባሏቸውን የቀሩ ስንቶች ወገኖቼ ያሉ መሰላል ስንት ወንድሞቼን አይቻለ? ስንት እህቶቼን አይቻል በመጠን መኖር አቅቷቸው ወደ ሌላ አቅጣጫ ወደ ሌላ ህይወት ይሄዱ። በመጠን መኖር ማለት በሌላ ቋንቋ ምን ማለት ነው? የቅድስና ህይወት ማለት ነው። ቅዱስ ጴጥሮስ ይህንን ሲናገር ምን እንደሚል ተመልከቱ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 እስከ 19 ረጋ ብላችሁ ተመልከቱት። ምን እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ። ቅድማ ነው ቢሆነ እንደ ማይታዘዙ ልጆች ማለት መጠን የለሽ ከመጠን በላይ የሆነ ህይወትን መኖር የምንጀምረው ለህሊናችንም፣ ለራሳችንም፣ ለእግዚአብሔርን መታዘዝ ሲያትከል ነው። እንደሚታዘዙ ልጆች ባለማወቃችሁ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉም ምን ሁኑ? ቅዱሳን ሁኑ። በኑሯችሁ ሁሉ ቅዱሳን በመጠኑ ማለት ይሄ በመጠኑ ማለት በጥንቃቄ ምሆ ማለት በማስተዋል ምሆ ማለት ቅድም የነገርኳችሁን ቃል ነገራችሁ እግዚአብሔር ሊያካፍለን የጠራ ክብሩ ነው። የራሱ የሆነውን ነገር ነው ሊያካፍለን የጠራው። ትንፍ ነገር አደለም ሊሰጠን የጠራው። ለእናንተ ያዘጋጀውላችሁ የተወሰነ ስቶም ውስጥ ያስቀመጥኩት ነገር አለና ያን ምስጣችሁ ያ ይተያያቸዋል። የማንም ቅድስና ነው ለእኛ ሊሰጠን የፈለገ የራሱ የሚለው ቃል ያስገርመኛል። ይህን ቃል ዛሬ ቀኑን ሳስበው ነበር። ቅድምም ከሄኖክ ጋር ስንነጋገር እግዚአብሔር የሚላችሁ ይገባቸው ምን እንደሚለው እኔ ቅዱስ ነኝና እናንተ ምን ሆኑ ቅዱሳን ነው። በሌላ ቋንቋ የማን ባህር ይኖራችሁ ነው እያለ፣ የኔ ባህር ይኖራችሁ ነው እያለ ተስፋችንን ጠብቀን መኖር የምንችለው ተስፋን የሰጠንን ጌታ የእሱ ባህሪ በሕይወታችን ማንጸባረቅ ስንችል። ሲስተሙ እንደሚሄድበት ከሆነ መሄድ የምንፈልገው የሲስተሙን ፍሬ ነው እንጂ የምናገኘው የእግዚአብሔርን ፍሬ ያለን የምናገኝ እግዚአብሔር ፍቅር ነው። የእርሱ ፍቅር በእኛ ዘንድ ነው የሚኖር የማንን ፍቅር ነው የሰጠል? በስላሴ ዘንድ በክበበ ስላሴ ውስጥ ያለውን ያንን ዘላለማዊ የሆነ ፍቅር እኮ ነው የሰጠል። እግዚአብሔር እንዴት ያለ ፍቅር እንደሰጣችሁ ወቁ ነው ያለ። አሁን ደግሞ እንደገና ምን እንደሚለን ተመልከቱ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ በግል ህይወታችን፣ በማኅበራዊ ህይወታችን፣ በኑሯችሁ ሁሉ ቅዱሳን ሁኑ። እግዚአብሔር ማስተዋልን ይስጣል። አንዳንድ ጊዜ የምንናገረው ቃል፣ የምንሰብከው ቃል፣ የምንዘምረው ቃል ህይወታችንን ይነካ ይገባል። በኑሯችሁ በኑሯችሁ ሁሉ በሳምንት አንድ ቀን በመጣችሁ ጊዜ ቤተ ክርስቲያን ብቻ አይደለም፣ ይላል። በኑሯችሁ ሁሉ ባለትዳሮች የሆናችሁ በትዳራችሁ ውስጥ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ አሉ። በብቸኝነት ህይወት ያላችሁ ሲንግሎች የሆናችሁ፣ ሲንግል ማም የሆናችሁ፣ ሲንግል ዳብ የሆናችሁ እኔ ቅዱስ እንደሆንኩኝ እናንተ ቅዱስ አሉ። ወጣቶች በትምህርት ደረጃ በትምህርት ገበታ ያላችሁ እኔ ቅዱስ እንደሆን ሆይ እናንተ ቅዱሳን ነው ማለት፣ የኔን ባህሪ ላካፍላችሁ ይፈልጋል። በዚህ ዘመን እግዚአብሔር በዚህ ስፍራ ላይ ሲያስቀምጠን ይሄንን ታላቅ ዓላማ ነው የሰጠ የእርሱን ባህሪ የምናንጸባርቅ እንደሆነ። ስለዚህ ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶች ምንድነው እየተንጸባረቀብን ያለ፣ በስራ ገበታችን የስራ ጓደኞቻችን ሲያዩ በእኛ ህይወት የሚያዩት ምንድ ነው? በቤተ ክርስቲያናችን ሌሎች የማያምኑ ሰዎች እኛን ሲያዩ ምንድ ነው የሚያዩት? በትዳራችን ጓደኞቻችን ሲያዩ ምንድ ነው የሚያዩት? ልጆቻችን ሲያዩ ምንድ ነው የሚያዩት? ምንድ ነው የሚያዩት?

እናንተ ፊት ቆብ የምናገረው ቃል አይመልሰውም። እሱ ምክንያቱም 24 ሰዓት ያየኛል፣ ግንባሬን ይመለከታል። ባለቤቴን እንዴት እንደምመልስላት፣ እንዴት እንደምናገራት ልጄ ያየ። ባለቤቴን እኔ እንዴት እንደምትመልስ፣ እንዴት እንደምትናገር ብዙ ጊዜ ልጆቻችን እምነት በኑሯቸው እምነት አልባዎች የምናደርጋቸው በሕይወታቸው እምነት አልባዎች የምናደርጋቸው እኛ እንደሆኑ ታውቃላችሁ። ራሳቸው በኑሯችሁ ሁሉ ቅዱሳ ባለ ተስፋዎችን በልጆቻችሁ ፊት እግዚአብሔር ና እግዚአብሔርን ማክበር ማለት ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ መጥቀስ ማለት አለም ያ ሻሮ የሆነ ስፒሪቹዋሊቲ ማለት የእግዚአብሔርን ቃል አንማር አለ። የእግዚአብሔር ቃል አታንብቡ አለ። ይህ የምናነበው የእግዚአብሔር ቃል በሕይወታችን እንድንይዘው ብላት ነው የተባለው። ይችን መጽሐፍ ብላ ነው ማለት ኑሮ የተባለው በመስበክ የእግዚአብሔር ደንታዬ ነው የሚስበት የእሱን ገናናነት የሚሰብኩ ፓሲፊክ ውቅያኖስ አለ፣ አትላንቲክ ውቅያኖስ አለ። ያ ብቻ አይደለም፣ አይላፋት የሚሆኑ የማይቆጠሩ ከዋክብቶች አሉት፣ ፕላኔቶች አሉት። እግዚአብሔር ይዘሉነታ ያመሰግኑታል። አንዳንድ ያስጠኛል። አንዳንድ ወጣቶች ያቆርፉ እኔ አልዘምርም ዛሬ ይላሉ። እኛም ካህናቱ እኔ አልቀድስም ዛሬ እንላለን። አቤ ምንና እሷ ያለችበት እኔ አልመጣም ዛሬ እንላለን። አለ ጎዳ ነው ጌታ እግዚአብሔር ማስተዋልን ይስጠን። እርሱ የሚመሰገን አምላክ ነው። እግዚአብሔርን አመስግኑ። ክብሩና ምስጋና ያሰ ዳሩ ግን እኔ ቅዱስ ነኝና እናንተ ደግሞ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሆኑ ቅዱሳን ሁ ሌላ ሾርት ከት የለው፣ ወዳጆች፣ ሌላ ሾርት ከት የለው፣ ሌላ አቋራጭ መንገድ የለው። ይህነም ድራይ ስ ነው ቅዱሳን ተነግሮናል። ለሰው ፊትም ሳያደላ በያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ ማለት አባታችን ምን አይነት አባት ነው? ለሰው ፊት ምንም የማያደላ ለሰው ፊት የማያደላ። አንዴ ምን እንዳለ ታውቃላችሁ? የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ በስምህ እኮ አጋንንት አውጥተናል፣ ጌታ ሆይ በስምህ እኮ ታምራት አድርገናል፣ ጌታ ሆይ ሁሉን እኮ ቤተ ክርስቲያን እንመጣ ነበር። ጌታ ምን ነበር ያላችሁ? አላውቃችሁም። ስለዚህ አባት ብለን የምንጠራው ማንን ነው? ለሰው ፊት የማያደላ አንድ። ሁለተኛ በእያንዳንዱ ላይ ምንም ያለው እንደ ስራው የሚፈርድ እንዳትወስድ እግዚአብሔር። ይህ የምናመልከው አምላክ ይህ የምናነቅሰው ጌታ ይህ የምንቀድስለት ጌታ ምንድ ነው? አንደኛ ለሰው ፊት የማያበላ ነው። ባለ ወገን ብትሆን ባለክብር ብትሆን ባለገንዘብ ብትሆን፣ እግዚአብሔር ከባለ ጸጎች በላይ የሆነ ከጌቶች ጌታ የሆነ አምላክ ነው። ስሙ ይበር የመጀመሪያው ለሰው ፊት የማያደላ ነው። ሁለተኛ ለእያንዳንዳችን እንደ ስራችን የሚፈልግ በዚያ ጭቀን የሁላችንም ስራ የተደበቀው በጨለማ ያለው ማናቸውን ነገር ይታያል። አንድ አባት ያደረገውን አንድ ቦታ አንገብ ያለው ልጆቹን የሆነ ክፉ ነገር የሚሰራ ቤት በላአንተ ዛ ቧራ ጥገብ ቁምና ሰው ጠብቀልኝ አለ። አንደኛው ደግሞ ከፊት ለፊት በረ ላይ ቁምና ጠብቅ አለ። ትንሹን ልጅ ምንም አያስተውለ ብሎት እዛ ቁጭ ጠብቃል። አባፓ አለ፣ አቤት አለ። ተላይስ ተላይስ፣ እግዚአብሔር እንደ ስራችን የሚከፍለና ስለዚህ አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ምንድን ነው እንደዚህ የምንለው? ለምንድን ነው በቅድስና ምንለው? ምክንያቱም ዋጋ የተከፈለብን ስለሆነ፣ ተካሽ አይደለም ዋጋ የተከፈለብን። አምላክ ሞቶልናል። አምላክ ሞቶልናል። ለአንተ ላንቺ፣ ለእኔ አምላክ ሞቶልናል። ለዚህ ህይወታችን አምላክ ሞቶልናል። ስለዚህ ራሳችንን ስናረቅ ሰው የምናረቅ ሰው የአምላካችንን ዋጋ ነው። እንደሚህ ተመልከቱ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያርስ ነገር በብር ወይም በወርቅ ሳይሆን ነውና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ከወርቅና ከብር በላይ በሆነ በከበር የክርስቶስ ደም ነው ዋታቸ አምላካቸውን ስለዚህ በዋጋ እንደተገዛ በአምላክ ደም እንደተገዛ በክርስቶስ ደም እንደተገዛ በዚያ መንገድ እንድንኖር የእግዚአብሔር ቃል ያሳስበናል። ወደ ሦስተኛው ነገር ከመሄዳችን በፊት እዚህ ላይ ክሮም እናደርግና እህታችን አለች አንድ ዝማሬ ልትዘምርልና ረ አንድ መዝሙርን እንዘምርና እንግዲህ ውስጥ ይቅርታ አድርጉልኝ። አንድ መዝሙር ዘምረን ይህንን መዝሙር እንዘምራለን። እንደዚሁ እንደተቀመጥን ምናልባት ወደ ሁለተኛው ከመሄዳችን በፊት ይህንን መዝሙር እንድንዘምር ፈልጋለሁ። የእህታችን የመጥነሽ መዝሙር ነው። አለ እንሰለይ እና ቁጭ ብትሉ ደስ ይለኛል። ግድ የለም ቁጭ በሉ። ግድ የለም ነው፣ መነሳት ከፈለጋችሁ ተነሱ። እሽ፣ እግዚአብሔር ይክበር ይመስገን። ማለት የንስሐ መዝሙር ነው። አንዳንዴ አንዳንዴ በጭብጨባ እንዳንሸወድም እፈራለሁ። ይቅርታ አድርጉልኝ ስለ ቋንቋዬ በስሜት እንዳንወሰድም ምንድነው እራሳችንን እንድናይ ህይወታችንን እንድናይ እንፈልጋለን። ይሄንን ስናገር ምናልባት ስለቆምኩኝ እኔ ከእናንተ የተሻልኮኝ አይደለም። ብዙ ቦታ የምናገረው ነው። እኔም ራሴ የምታገልበት ብዙ ነገር አለ። ነገር ግን እግዚአብሔር እንዴት እንደጠራን እንዳትዘነጋ። አንዳንዴ የምንዘነጋው ነገር በህይወታችን ቅድሚያ ሰጠው የሚገባንን ዋና ነገር እንዳንዘነጋ የትኛውም ሁኔታ ውስጥ ብንዋል

I will not <sweat> the in the I I not

m yesuse yeskacemis amurya mcernet lkn nud gnet إndatainetkedikeya kluleget tireya

נאָ, מ'פֿענצן אונד